የወጣቶች ዓለም የመካከለኛው ምስራቅ ውጥረት በአሳሳቢ ደረጃ ተባብሶ ቀጥሏል። እስራኤል የሄዝቦላ ቡድንን ለማጥቃት በምድር ጭምር ካለፈው ማክሰኞ አንስቶ ወደ ሊባኖስ ስትዘምት፣ የሄዝቦላ ቡድንን የምትደግፈው ኢራን ደግሞ ሚሳኤሎቿን ወደ እስራኤል አስወንጭፋለች። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች፣ የእስራኤል ጦር ኢላማዎቹን መምታት ቀጥሏል። ሀገሪቱ ለደህንነታቸው ሲሉ የደቡባዊ ሊባኖስ ነዋሪዎች ሀያ ከተሞችን ለቀው እንዲወጡም ሰሞኑን ማስጠንቀቂያ አስተላልፋለች። ከአንድ ነጥብ ሁለት ሚሊዮን በላይ ሊባኖሳውያን እስካሁን ከቀያቸው መፈናቀላቸው ተሰምቷል። የፈረንሳይ ዜና ምንጭ እንደዘግበው እስራኤል ደቡባዊ ሊባኖስ ውስጥ የሄዝቦላ ታጣቂዎች ላይ በከፈተችው ጥቃት ሳቢያ ሊባኖስ ዋና ከተማ ቤይሩት የሚገኙ ትምህርት ቤቶች፣ ሆቴሎችና መኖሪያ ቤቶች በተፈናቃዮች ተጣቧል። አንዳንዶች እንደውም ጎዳና ላይ ተጠልለው ይገኛሉ። በስልክ ያነጋገርናት ኢትዮጵያዊት ቅድስት ለአራት ቀናት ያህል ጎዳና ላይ ነበርን ትላለች። ጅስር ምጣር ነበርን፣ ከዛ ወደ ዳውራ መንገድ ዳውንታውን የሚባል አለ፣ እዛ ሜዳ ላይ አረፍን ለአራት ቀን። ስለዚህ በአሁኑ ሰዓት የት ነው ተጠለለሽ የምትገኘው? አሁን ያለነው ወደዚህ ወደ ጀበል ነን ያለ ነው መጠለያ ጣቢያ ነው። እላ መጠለያ ጣቢያ ሲሆን፣ ብር አዋተውልን፣ የቤት ኪራይ ከፍለውልን ቅድስት እንደነገረችን ከሷ ጋር በጠቅላላው አራት ሴቶች፣ አራት ወንዶችና ሁለት ህጻናት በጎ ፈቃደኛ ኢትዮጵያውያን የተከራዩላቸው ቤት ውስጥ ይገኛሉ። ሁሉም በአንድ አካባቢ ይኖሩ የነበሩ ቢሆንም ለመጠራራት እንኳን ጊዜ አላገኙም ነበር። እንደ አጋጣሚ ሆኖ ግን ነፍስ ያውጪም ብለን ሁላችንም ወደ ውጪ ስንሮጥ ጎዳና ላይ ተገናኝተን ሽሽት ጀመረን ትላለች ቅድስት ለሊት ማለት ነው። ዘጠኝ ሰዓት ተኩል ነው የተጀመረው ማለት ነው። አደህየ ውስጥ ማለት ነው። ከዛ ላያችን ላይ እየተተኮሰ ማለት ነው። በቃ አምልጠን ወጣን በዛ ሰዓት። በቃ ሁሉ መስኮቱ ምኑ ምኑ ሲገነጣጠልብን እየሮጥን በቃ ተያይዘን እጅ ላይ እጅ አምልጠን ወጣን። ልብስ አላልም ምን አላልም በቃ በር እየከፈትን ዘለን ዘለን ወጣን በአስፋልት እየተጓዘን እዛ ማረፊያ ቦታ ደረስ እንዳውንታው ሜዳ ላይ ማለት ነው ሀዲቃ የልጆች መጫወቻ ቦታ ላይ በቃ እዛው ሰጡን ጨርቃ ጨርቅ አንጥፈን እዛው በቃ ተቀመጠን። አንዳንድ አባሽዮች አንዳንድ እንደዚህ ሶርዮች አንሶላ ምናምን እየሰጡን አንጥፈን መቀመጥ ጀመርን። ከዛ በዚህ የተነሳ እንደዚሁ በጎ አድራጎቶች ምናምን እየመጡ ማለት ነው መኑሼ ክብዝ ምናምን እያመጡ ለልጆቻችን አንዳንድ ሰዎች ልብስ ምናምን ለሕፃናት የምንጠቀምባቸው ሞዴሶች ፓንት ምናምን ይረዱን ጀመር። ከዛ እዛም ዝናብ ሊዘንብብን ሲል ማለት ነው ሰላም የምትባል አስተባብራልን፣ ወደዚህ ቤት አመጣችን። ሌላዋ ተፈናቃይ ኢትዮጵያዊት ቲና ትባላለች። በጦርነቱ ምክንያት ከምትኖርበት ቦታ ተፈናቅላ እሷም ጎዳና ላይ ከቆየች በኋላ ነው መጠለያ ያገኘችው። እኔም ቦታ ያው ተመጥተዋል ወጥቻለሁ፣ ምንም ልብስ ጨርቅም ሳሉን የወጣሁት። ከየት አካባቢ ነው የተሰደድሽው? ከዛ አሁን ሴት ነው ያለሽው? እኔ አሁን አሽራፍያ ስሲ ነኝ ያለሁት የምኖርበት ሽያ ነኝ። አብዱ ከሪም ሽያ ጓደኛዬ ጋር ነኝ ለጊዜ ያረፍኩ። ብዙ ናችሁ እዛ ያረፋችሁት? አንድ አራት ሰው አምስት ሰው ነው። እና አሁን ያላችሁበት ቦታ ምን ያህል አስተማማኝ ነው? ያው ክርስቲያን ሰፈር ነው እንግዲህ፣ ያው ሰም ስጋት ላይ ያለ ነው። ዳህዬ በደቡባዊ ቤይሩት ጫፍ ላይ የምትገኝ ከተማ ስትሆን በዚህ አካባቢ ሀያ ሺህ የሚደርሱ የፍልስጤም ስደተኞች ይገኛሉ። ቦታውም በአብዛኛው የሱኒ ሙስሊሞች የሚኖሩበት ነው። ሌሊሳ ከዚህ ቦታ ነው የተፈናቀለችው። የምትኖርበት ቤት መስኮት ረግፏል። ለአንድ ሰዓት ተኩል ያህል ከነ ቅድስት ጋር በሌሊት በግሯ ተጉዛ ነው ያመለጠችው። እኔ ልጄ ጋር ነበረ የስምንት ወር ልጅ አለኝ። ከዛው እንደ አጋጣሚ አካባቢ እንዳለ ቤታችን ሙሉ ተፈርሶ ወጣን። በጣም ከባድ ነበረ ሳሳለፍን። ቅድስት ከሌሊሳና ሌሎች ተፈናቃዮች ጋር ለአራት ቀናት ጎዳና ላይ በቆየችበት ሰዓት የባንግላዴሽና የሶሪያ ዜጎች እዛው ጎዳና ላይ እንደነበሩ አይታለች። ኢትዮጵያዊቷ ወጣት ሊባኖስ ውስጥ ሕጋዊ ሰነድ የላትም። በቤት ሰራተኝነት ማዳም ቤት ተቀጥሬ እሰራ ነበር የምትለው ቅድስት አሁን ላይ ከዛ ጠፍታ ሌላ ቦታ ጽዳትና መስተንግዶ እየሰራች ነበረ። አንዴ ከሊባኖስ ከወጣች መመለስ እንደማትችል ታውቀዋለች። ስለሆነም ለቆ መውጣት የማታስበው ነገር ነው። እኛ ተኝተን አናቅም። አንድ ሁለት ወር ሆኖናል፣ ይሄ ጦርነት ይጀመራል ከተባለ ጀምሮ ተኝተን አናቅም። ማለት ገጠሩ አካባቢ ከተጀመረ አንድ ሶስት አራት ወር ሆኖታል። ወደ እኛ ግን አልመጡም፣ ወደዛ ነበር። ግን መጨረሻ ላይ ግን ጦርነቱ ወደ ከተማ ገባ። የቲና ጓደኛ ሀና ትባላለች። ውጊያ ከተካሄደባቸው አካባቢዎች የተሰደዱ ጓደኞቿን በአሁኑ ሰዓት ቤቷ አስጠልላለች። እኔም ያውም ጓደኞቼ ናቸው። በዛ ላይ ደግሞ ቤታቸው ስለፈረሰ ሜዳ ላይ አልጥላቸውም ነገር ውስጥ የሚረጋጋ ድረስ ያው ያገኘነውን በልተን ጠጥተን አብረን እኖራለን ብዬ ወደ እኔ ያመጣት። ያለሽበት ቦታ የት ነው አንቺ? ቤሩት ውስጥ ነው ግን ክርስቲያን ሰፈር ነው ያለሁት እኔ። እነሱ ያሉበት ሙስሊም ነው ያለውበት። ክርስቲያን አንጻራዊ ሰላም አለ። ወደኛ ጋር እስካሁን ምንም ነገር የለም። አሁን ወዴት እየሄዳችሁ ነው? አሁን እኔ እቤት ሲቀመጡ እንትን ጭንቅ ጭንቅ እንዳይላቸው ብዬ ዝም ብዬ ያኔ ንፋስ እንዲቀበሉ ቤቱ ስንቀመጥ አንድ ላይ ጭንቀትና ሀሳብ እንዳይበታተኑ ለማለት ነው። ነገሩን ለማረሳሳት ማለት ነው። ቤሩት የምትኖረው ሰላማዊ ተስፋዬ ወይም ብዙዎች በሚያውቋት መጠሪያ ሰላም የፍካት ለኢትዮጵያ ማህበር አባል ናት። ከበርካታ ኢትዮጵያውያን ጋር ግንኙነት ስላላት ከዚህ ቀደምም በዚህ ዝግጅት ኢትዮጵያውያን ስለሚገኙበት ሁኔታ ጠይቅናት ነበር። ሁኔታዎች አሁን ላይ ይበልጥ እየከበዱ መጥተዋል ትላለች ሰላም። ቀደም ሲል የሰማችኋቸው ኢትዮጵያውያን ከጎዳና እንዲነሱ ያመቻቸች ወጣት ናት። ያው እግዚአብሔር ይመስገን ጎዳና ላይ ያለን የምለው የለም። እስከምንደርስበት ድረስ እየተቀናጀን፣ እየተናበብን፣ እየሰራን ህዝቡን ከመንገድ እያነሳን በየጽህፈት ቤቱ፣ በእህቶቻችን፣ በየጓደኞቻችን እያስቀመጥን ችግሩን ለመቅረፍ ደግሞ ስራዎች እንዲሰሩ ርብርብ እያደረግን እንገኛለን ማለት ነው። ጦርነቱ አይደለም የውጭ አገር ዜጎችን ሊባኖሳውያን ሳይቀሩ ሰላምና መረጋጋት ወደ ሌለባት ሶሪያ እንዲሰደዱ ያደረገበት ሁኔታ ነው ያለው የምትለው ሰላማዊት ወይም ሰላም፣ በአሁኑ ወቅት በአጠቃላይ ኢትዮጵያውያን ስደተኞች ሊባኖስ ውስጥ በምን ሁኔታ ላይ እንዳሉም ጠይቀናታል። በራሳቸውም በቤተሰብም ከአሰሮቻቸውም ጋር የወጡ ልጆች አሉ። እኛ ግን መጠለያ አጥተው ከተቀበልናቸው ሳምንትን እያስቆጠር እንገኛለን። ያ ማለት ደግሞ ከችግርም አልፎ መፈናቀልን እያመጣ ነው። ችግር ካልሽኝ ሁሉም ሊባኒዝን እዚያ ያለውን ሁሉም ሊባኒዝ ውስጥ ያለ ኢትዮጵያን በሙሉ ችግር ውስጥ ነው ያለው። ችግር ስልች ደግሞ የመራ መጠማት አይደለም፣ ወደ ሀገር መሄድ ይፈልጋል። ያንን ነገር ደግሞ ለማድረግ አንደኛ በረራ ዝግ ነው፣ ሁለተኛ ደግሞ ሰነድ አልባዎች ይበዛሉ ማለት ነው። ቤሩት የሚገኘው የኢትዮጵያ ቆንስላ ጀነራል ጽህፈት ቤት ሊባኖስ ለሚገኙ ኢትዮጵያውያን በሙሉ የምዝገባ ጥሪ እያደረገ ነው። በፌስቡክ ገጹ ሰሞኑን ባጋራቸው መረጃዎች መሰረት በጦርነቱ ምክንያት ከሊባኖስ ወደ ኢትዮጵያ መመለስ የሚፈልጉ ኢትዮጵያውያን እንዲመዘገቡ ያሳስባል። ዜጎችም ከሊባኖስ እንዲወጡ የሚችሉበት መንገድ ከሊባኖስ ኢሚግሬሽን ጋር ለማመቻቸት እየተሰራ መሆኑን ጠቁሟል። ከቆንስላው ጋር አብራ የምትሰራው ሰላምም የበለጠ መረጃ አላት። አው መረጃዎችም አለ። እኛም አብረናቸው እየሰራን ነው። እንደውም ዛሬ የሰው ሀይል መጨመር አለበት ተብሎ እኛም በፈቃደኝነት አሁን አንቺ እየደወልሽልኝ እየመዘገብኩኝ ነው ያለሁትኝ እንደዚህ መመዝገብ የሚፈልጉ የቆዩ ልጆች ያሏቸውን ወረቀት የሌላቸው እየመዘገብን እንገኛለን። ሁሉን ነገር ማኔጅ አድርጎ ለመጠበቅ ያህል ነው የሚመስለኝ እንጂ መሬት የወደቀ ነገር እስካሁን የሰማነው ነገር የለም። ግን እንደ አንድ ስቴፕ ወይም ደግሞ እንደ አንድ እርምጃ መዝገባ መመዝገቡ ትንሽ ለህዝቡም ለእኛም ተስፋ ነው። ቆንስላውን በመተባበር ነው እናንተ የምትመዘግቡት ወይስ እንዴት ነው? አዎ ቆንጸላውን በመተባበር ነው። ቆንጸላ ጽህፈት ቤት ውስጥ ስድስት የስድስት ሰው ስልክ ከዛሬ ሶስት ቀን በፊት ተለቆ ነበረ። ጽህፈት ቤት ውስጥ ያሉት ሰራተኞች ኃይላቸው ትንሽ ስለሆነ ሌላም ስራዎች ይመጡባቸዋል። ከአሰሮቻቸው ጋር ተበድለው ተጥለው እንደዚህ ያሉትን ነገሮችም ስለሚሰሩ ምዝገባው ላይ ብቻ ፎከስ ማድረግ ስለማይችሉ ያው የሰው ኃይል ያስፈልገናል ብለው ጠይቀውን በፈቃደኝነት ነው እሺ ያልናቸው። በተለይ እኔ እንደውለው ነው የጠየቁኝ። ከማገዝ ወደ አላልልም ብዬ ነው ፎርሞቹን እያስሞላው ያለው። ጥረቶችን ማለት ነው። እርዳታ የሚሹም ሆነ መመዝገብ የሚፈልጉ ሰዎች ምን ብለው ቢያደርጉ ያገኙሻል? ምናልባት ሙሉ አድራሻውን ሲጋ ብትናገሪ ኦኬ ስልኬንም መስጠት ትችላለሁ። ብዙ ጊዜ እኔ ፌስቡክ ነው የምጠቀመው። የፌስቡክ አካውንቴ ሰላም ሰላም ይላል። በተረፈ ደግሞ ቲክቶክ ላይም አሁን በዚህ በጦርነቱ ምክንያት ረዥም ጊዜ እየወሰድን እዛ ላይ ውይይቶች እያደረግን ነው። የፌስቡክ ስሜ ሰላም ሰላም፣ የቲክቶክ ስሜ ደግሞ ሰላም ያርሴማ ልጅ ይላል። ስልክ ቁጥሬ ደግሞ ዘጠኝ ስልሳ አንድ ሰባ ሃያ ዘጠኝ ሰማኒያ ዘጠና አንድ ያገኙኛል። በዋትሳፕም በኖርማልም ቢደውሉ አስተናግዳቸዋለሁ። እርዳታም የሚፈልጉ መጠለም የሚፈልጉ ካሉ፣ መመዝገብ የሚፈልጉ ሰነድ አልባ የሆኑ አሰሪዎች ቤት ሆነው ደግሞ አሰሪዎቻቸው የቆለፉባቸው፣ አሰሪዎቻቸው ጥለዋቸው የሄዱት ካሉ እነሱንም እያስተናገድን እንገኛለን። የተሰጋው የመካከለኛው ምስራቅ ጦርነት እጅግ በመባባሱ ሊባኖስ ውስጥ የሚገኙ የሀገሪቷና የውጭ ዜጎች ለስደትና መፈናቀል እየተገደዱ ይገኛሉ። በወጣቶች ዓለም ዝግጅት እንደሰማችሁት መኖሪያ ቤታቸው ፈርሶባቸው ሽሽት ላይ የሚገኙ ኢትዮጵያውያንም አሉ። ልደት አበበ ነኝ። መልካም ሳምንት ጤና ይስጥልኝ።